ቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጠነስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። አሁን መሰናዷችን እናስተዋውቃችኋለን። በሲቪል ሰዎች ላይ እየደረሰ ያለው ጥቃትና ጉዳት ከሁሉም ወገኖች እየመጣ ነው። በመንግስት ጸጥታ ኃይሎች የሚፈጸም ጉዳት አለ። በታጣቂ ቡድኖች የሚፈጸም ጉዳት አለ። ስለዚህ ሁለቱም በዚህ ጉዳይ ውስጥ በሰብአዊ መብት ጥሰት ላይ ተሳታፊዎች ናቸው። እንዘገባለን እንዲሁም ደግሞ ቴክኖሎጂ ቴክኖሎጂና ሌሎች ወጣት ተኮር ጥንቅሮችን ይዘናል። የደንገረሙ የምሽቱን መስተናድር በመምራት ቴሌሳ ስማና ደግሞ በድምፅና ምስል ምህንድስ ነው። ከመላ አሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትንዘልቁ ዘንድ በአክብሮት እንጋብዛለን። የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያት ከሆነው ቀጥለዋል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በህይወት የመኖር መብትን አሳሳቢ ማድረጉን ባለፈው ሳምንት አርብ እለት ባወጣው አመታዊ ሪፖርቱ አመልክቷል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ እያደረሱ ያሉትን ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቸኛው መፍትሄ የሰላም ውይይት ነው ብለዋል። ኬኔዲ አባተ አጭር ዘገባ በዕለቱ አሰናዷል። መብቶች ኮሚሽን ኢሰመኮ ሶስተኛውን የኢትዮጵያ አመታዊ የሰብአዊ መብቶች ሁኔታ ሪፖርት አርብ ሰኔ 28 ቀን 2016 ዓ ም ይፋ አድርጓል። ከሰኔ ወር 2015 ዓ ም ጀምሮ እስከ ሰኔ ወር 2016 ዓ ም ያለውን የአንድ ዓመት ጊዜ የሚሸፍነው የኮሚሽኑ ባለ 132 ገጽ ሪፖርት በተለያዩ የሰብአዊ መብቶች ዘርፎች አሳሳቢ ያላቸውንና መሻሻል እንደታየባቸው የገለጻቸውን ጉዳዮች አካቷል። በኮሚሽኑ ዋና ኮሚሽነር ዳንኤል በቀለ ለብዙሀን መገናኛዎች የቀረበው ይሄው ሪፖርት በአሳሳቢነታቸው እንደቀጠሉ ከዘረዘራቸው የሰብአዊ መብቶች ጥሰቶች መካከል በሕይወት የመኖር መብት ዋናው ነው። በሪፖርት ዘመኑ አሳሳቢ ሆኖ ከቀጠሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በሕይወት የመኖር መብት ነው። በተለይም ከአማራና ኦሮሚያ ክልሎች በተጨማሪ በአፋር፣ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በማዕከላዊ ደቡብ ኢትዮጵያና በሶማሌ ክልሎች የትጥቅ ግጭት ሁነቶች የተመዘገቡ ሲሆን በትጥቅ ግጭት እና በግጭቶች አውድ ውስጥ በሚፈጠሩ የሰብአዊ መብት የሰብአዊ መብቶች ጥሰቶች ሳቢያ በርካታ ሰዎች ለሞት ለአካል ጉዳት ለመፈናቀል ለንብረት መውደምና ለሌሎች ጉዳቶች ተዳርገዋል። የሲቪል ሰዎችን ግድያ ጨምሮ አብዛኛው የሰብአዊ መብቶች ጥሰቶች በግጭት አውድ ውስጥ የተፈጸሙ መሆናቸውን የተናገሩት ዋና ኮሚሽነሩ፣ ለዚሁም ተፋላሚ ኃይሎች ለሲቪሎች ሳይጠነቀቁ የሚወስዷቸው ወታደራዊ እርምጃዎች ብሎም በሲቪሎች ላይ ያነጣጠሩ ጥቃቶች ዋና ምክንያቶች እንደሆኑ አመልክተዋል። በሲቪል ሰዎች ላይ እየደረሰ ያለው ጥቃትና ጉዳት ከሁሉም ወገኖች እየመጣ ነው። በመንግስት ጸጥታ ቡድኖች የሚፈጸም ጉዳት አለ። በታጣቂ ቡድኖች የሚፈጸም ጉዳት አለ። ስለዚህ ሁለቱም በዚህ ጉዳይ ውስጥ በሰብአዊ መብት ጥሰት ላይ ተሳታፊዎች ናቸው። የሚበልጠው የማን ነው የሚለውን ለማመዛዘን የሚበቃን ያህል መረጃ የለንም። ምክንያቱም እነዚህ አካባቢዎች በምንፈልጋቸው መጠን ተደራሽ አይደሉም። የጸጥታ ሁኔታው በአካባቢው ላይ በምንፈልገው መጠን ተገኝተን ለማጣራትና ለማረጋገጥ ገና የሚያስችል ባለመሆኑ የተነሳ የዛ አይነት ድምዳሜ ላይ አልደረስንም። በሲቪሎች ላይ ለሚፈጸሙ ዘርፈ ብዙ ጥቃቶች መንግስትና አማጽያን አንዳቸው ሌላቸውን ተጠያቂ በማድረግ ሲወነጃጀሉ መቆየታቸው ይታወቃል በግጭት አውድ ውስጥና ግጭት በሌለባቸው ሁኔታዎች ጭምር በተለይ በአማራና በኦሮሚያ ክልሎች የሚፈጸም ከህግ ውጭ የሆነ የሲቪል ሰዎች ግድያ እንዲሁም ሲቪል ሰዎችን ኢላማ ያደረገ እገታ ገንዘብ ማስከፈል እና ታጋቾችን መግደል አሳሳቢ ሆነው ከቀጠሉ የሰብአዊ መብቶች ጥሰቶች ውስጥ እንደሆኑም በሪፖርቱ ተመላክቷል ለአስር ወራት ተግባራዊ ሆኖ የቆየው የአስቸኳይ ጊዜ አዋጅም በሰብአዊ መብቶች ሁኔታ ላይ ከፍተኛ ተጽዕኖ ካሳደሩ ክስተቶች መካከል እንደነበረ ዋና ኮሚሽነሩ አብራርተዋል። በአስቸኳይ ጊዜ አዋጁ አውድ ውስጥ በርካታ ሰዎች ያለ ኮማንድ ፖስቱ ትዕዛዝ መደበኛና መደበኛ ባልሆኑ ማቆያ ቦታዎች ውስጥ ለተራዘመ እስር ተዳርገዋል። በርካቶች ለቀናት ወይም ለሳምንታት ያሉበት ቦታ እንኳ ሳይገለጽ ወይም ሳይታወቅ በእስር ቆይተዋል። የአስቸኳይ ጊዜ አዋጁን ማብቃት ተከትሎ የተወሰኑ ሰዎች ከእስር ተለቀዋል። በተወሰኑት ሰዎች ላይ ደግሞ ክስ ቀርቧል። በብዙ ቦታዎች ከሕጋዊ ስርዓት ውጪ የሚፈጸም የዘፈቀደ እስር በአብዛኛው መደበኛ ባልሆኑ ቦታዎች ይዞ ማቆየትና የአስገድዶ መሰወር ተግባርም በአሳሳቢነታቸው መቀጠላቸውን የገለጸው የኮሚሽኑ ሪፖርት ግጭቶች እያስከተሉ ያሉት ኢኮኖሚያዊና ማህበራዊ ችግሮችም መባባሳቸውን አመልክቷል። በአገሪቱ ያለውን የግጭት አዙሪትና መዘዙን ለማስቆም መፍትሄ ነው ያሉትን ዋና ኮሚሽነሩ ይገልጻሉ። በሀገሪቱ የተለያዩ ክፍሎች የሚካሄዱ የትጥቅ በየአካባቢው ነዋሪዎች ላይ እያደረሰ ያለው ዘርፈ ብዙ ስቃይ እጅግ እየጨመረ መምጣቱን በማገናዘብ ብቸኛው ዘላቂ መፍትሄ ሰላማዊ ውይይት ብቻ መሆኑን ሁሉም ወገኖች ተቀብለው በቁርጠኝነት የተገብሩት ዘንድ እንዲሁም በሀገራዊ ምክክርና በሽግግር ፍትህ ሂደቱ ሁሉም ባለድርሻ አካላት በቅን መንፈስ ይሳተፉ ዘንድ አበክረን አደራ ለማለት እንወዳለን። ደም አፋሳሹ የሰሜን ኢትዮጵያ ጦርነት በሰላም ስምምነት ከተጠናቀቀ በኋላ በኦሮሚያና በአማራ ክልሎች የቀጠሉ ግጭቶች መሰል መፍትሄ እንዲያገኙ የሚቀርቡ ጥሪዎችና ጥረቶች እስካሁን ፍሬ አላፈሩም። ለዚህም ተፋላሚ ኃይሎች እርስ በርስ ይወነጃጀላሉ። ኢሰመኮ በሪፖርት ዓመቱ የተመዘገቡ የሰብአዊ መብቶች ሁኔታን ለማሻሻል ችላሉ ካላቸው ተግባራት መካከል የሽግግር ፍትህ ፖሊሲ መጽደቁን በዋናነት ጠቅሷል። ከታጠቁ ኃይሎች ጋር የተጀመሩ ሰላምን የማምጣት እንቅስቃሴዎችም አበረታች ናቸው ካለ በኋላ በዘላቂነት መቀጠል እንዳለባቸው አሳስቧል። የኮሚሽኑን ምክረ ሀሳብ ተቀብሎ በመፈጸም ረገድ በማረሚያ ቤቶችና በተለያዩ የመንግስት ተቋማት የተስተዋሉ መሻሻሎች መኖራቸውንም ሪፖርቱ ጠቁሟል። ይሁንና አፈጻጸሙ ከቦታ ቦታ እንደሚለያይ የኢሰመኮ ምክትል ዋና ኮሚሽነር ራኬ ዘርኬብ መሰለ ገልጸዋል። በተለያዩ ክልሎች ላይ ግን የእኛን ምክረ ሀሳብ ራሱ መሰረት አድርገው የክልል ካውንስሎች ወይም ምክር ቤቶች አስፈጻሚ አካሎችን ተጠያቂ ሲያደርጉም እያየንበት ክልሎች አሉ የእኛን መሰረት አድርገው ከሰብአዊ መብቶች ኮሚሽን ይህን ተብሎ ነበር ምን ምን አደረጋችሁ ምን አደረሳችሁ ተብሎ በዚህ መልኩ ሁሉም ክልሎች ቢሰሩ እንዲሁም ደግሞ የፌዴራሉም የህዝብ ተወካዮች ምክር ቤትም በዚህ መልኩ ቢሰራ የተሻለ ለውጥ ይመጣል ብለን ተስፋ እናደርጋለን ይህ በእንዲህ እንዳለ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ኮሚሽኑን ለመምራት የተሰየሙበትን የስራ ዘመን ማጠናቀቃቸውን ሪፖርቱን ባቀረቡበት ወቅት አስታውቀዋል። የህዝብ ተወካዮች ምክር ቤት አዲስ ዋና ኮሚሽነር እስኪሾም ድረስ በኢሰመኮ ማቋቋሚያ አዋጅ መሰረት ምክትላቸው ወይዘሮ ራኬብ መሰለ ኃላፊነቱን እንደሚረከቡም ገልጸዋል። አዋጁ የስራ ዘመናቸው ያበቃ ኃላፊዎች በድጋሚ ሊሾሙ እንደሚችሉ ይደነግጋል። ዋና ኮሚሽነሩ ግን በኃላፊነቱ የመቀጠል ፍላጎታ ማቀዳቸውን አስመልክቶ ለአሜሪካ ድምፅ ተከታዩም ብለዋል። እኔ መጀመሪያም ይህን ኃላፊነት ስረከብ አንድ ተርም አገልግዬ ተቋም ለመመስረት መሰረት ድንጋይ ጥለን ተቋም እንደምንም ገንብተን በአንድ ተርም አገልግሎቴ ለማጠናቀቅ ነው የጀመርኩት እንጂ ሁለት ተርም ለማገልገል አስቤ አልነበረም። ይህን ኃላፊነት የተረከብኩትና የእኔ ዋና ኮሚሽነርነት አገልግሎት ያው ይህንን ዘመን ላይ ያበቃል። ከአምስት አመት አገልግሎት በኋላ ማለት ነው መቀጠልም የማያስፈልግበት አንዱ ምክንያትም ራሱ የተቋም ግንባታ ልምምድ እንደዚህ መሆን ስላለበት ነው። በአንድ ተቋም ውስጥ አንድ አመራር ላይ የነበረ ሰው በአንድ ተርም ማከናወን የሚገባውን አከናውኖ ደግሞ ለሚቀጥለው መሪ አስረክቦ ቢሄድ ጥሩ የተቋም ግንባታ ልምምድ ነው ብለን ስለምናምንም ጭምር ነው እና ጥሩ ነው የተጀመረው። በዚህ መሰረት መቀጠል አለብን ብለን ነው የምናስበው። ይህንን በተጀመረበት መንገድ ለማስቀጠል የሚያስፈልገው በህጉ መሰረት መስራት ነው። ድርሻ አካላት በሙሉ ካገዙት፣ በተለይም ደግሞ ከቅርብ ጊዜ ወዲህ በጣም እየገጠመው ያለው የፋይናንስ እጥረት ላይ ድጋፍ ካገኘ የበለጠ ተጠናክሮ እንደሚቀጥል እምነት አለኝ። የህዝብ ተወካዮች ምክር ቤት አፈ ጉባኤ የታገሰ ጫፎም የአገልግሎት ጊዜያቸውን ያጠናቀቁትን ዋና ኮሚሽነር ዳንኤል በቀለን ዛሬ አሰናብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዶክተር ዳንኤል በቀለ ዋና ኮሚሽነርነት እየተመራ በዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ጥምረት የፓሪስ መርሆችን ወይም የተአማኒነት የደህንነት መለኪያዎችን ለሚያሟሉ ብሔራዊ የሰብአዊ መብቶች ተቋማት የሚሰጠውን ኤስታተስ ወይም ደረጃ አንድ በ2014 ዓ ም ታሳስወር አግኝቷል። ዋና ኮሚሽነር ዳንኤል በቀለም በቅርቡ የአውሮፓ ህብረትን የሹማን ሽልማት እንዲሁም ለሰብአዊ መብቶች መከበር የህይወት ዘመን አስተዋጽኦ ላበረከቱ ግለሰቦች የሚሰጠውን የጀርመን አፍሪካ ሽልማት ማግኘታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ካሊፎርኒያ ግዛት ነዋሪ የሆነው ትውልደ ኢትዮጵያዊ የማስታወቂያና የፊልም ባለሙያው ዴቪድ መስፍን የባህር ሞገድ ቀዛፊ ነው። በመደበኛ መጠሪያው ዳዊት ይሰኛል። በዩናይትድ ስቴትስ ስፖርት ታሪክ ውስጥ ከፍተኛ ትኩረት ለሚሰጠው ለአሜሪካ ሱፐር ቦል ማስታወቂያ ለአምስት ጊዜ በመስራት አሸናፊም ሆኗል። በተጨማሪም ደግሞ በቅርቡ ወደን ደዋረር የተሰኘ ዘጋቢ ፊልምም ሰርቷል። የአንድ ሺ ዘመን የአፍሪካ አሜሪካውያን የዋናና የባህር ላይ ሞገድ ቀዘፋ ታሪክን የሚቃኘው ዘጋቢ ፊልሙ ከአስር በላይ ዓለም አቀፍ ሽልማቶችና እውቅናዎችንም አግኝቷል። በሱ ዙሪያ የተጠናቀረው ዘገባ ይቀጥላል። አራት ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስትን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው። ፍሎሪዳ ውስጥ ነው ያደግኩትና እዛ ሰዋድ እዛ ነው ስለ ሰርፍኝ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊን ገባው ሴን ኦገስቲን ስኖር፣ ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊን በሱ አግኝቼ ያለው ተለቅ እያልኩ ስመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ የሰርፍ ማርገው አሁን ደግሞ የተኮርኩት የሌሎችን ሰዎች History mag lesson. But sweet and a sound the more weed in the water, a journey to black surfing. በአኳቲክ ካልቸር የሚወርዳ ዶክመንተሪ ሰርች አለ። በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ሕይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል። ለሰርፊንግ ብቻ አይደለም። ለምንድን ነው የያዝኩት ከአኳሪክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት፣ የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ። መንገድ የነበረብኝ ለምን ካልሽ፣ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣም ነው አይገናኝም። ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልግ የነበረ የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል። እዚህ የአሜሪካን ሀገር አሁን የኔ ዳኪመንተሪ ላይ አብሮኝ የሚሰራው ልጅ ኤሪትራዊ ነው። እናቱም አባቱ ኤሪትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፋር ነው በዛ ነው የተዋወቅ ነው እና ፕሮዲሰር የሆነ ፊልሙ የቴሌ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐርቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል። ብዙ ጊዜ ነው አንድ ወይም ሁለት ሱፐርቦል ተሰራሽ ለኩሪየር በጣም ቆንጆ ነው። ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል። ኮቪድ አካባቢ እቤት ሆኜ የእኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ያለሁት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ። የአስራ ሰባት ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለጉኝ እሱን ለመግለጽ በሰፊም በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ አፍሪካን አሜሪካኖች ጓደኞች አሉኝ አብረኝ ሰርፍ የሚያደርጉና የነሱን ኑሮ መንገድ ፈለግኩኝ እና በዛ የተነሳ በስሜት የተነሳ ይሄን መጽሐፍ ጀመርኩኝ ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም አለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይ ና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ኦብጀክትን በደንብ አድርሰናል እና ደስ ይለኛል። የዴቪድ መስፍን ዌድ እንደ ዋረር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ በኤንቢሲ በፒቢኤስ ሀዋይና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። ነዋሪነቷን በፈረንሳይ ሀገር ያደረገችው ምህረት ጌታቸው ለውጭ ሀገራት ሰዎች ቋንቋን የሚያስተምሩ መርሃ ግብሮችን ከመዘርጋቷ በተጨማሪ ትውልደ ኢትዮጵያውያን ሕጻናት ስለ ባህላቸው በቀላሉ እንዲያውቁ የሚያግዙ የታሪክና የስዕል መጽሐፍቶችን ታዘጋጃለች። ከሀብታሙ ስዩም ጋር በተያያዥ ጉዳዮች ላይ በቅርብ ጊዜ ያወጉትን ደግመን እናሳያቸዋለን። አንደኛ በቋንቋን ማስተማር ያነሳሳኝ በዋሽንግተን ዲሲ በምኖርበት ጊዜ ፓይለት ፕሮጀክት ነበረ። በኢትዮጵያን ኮሚኒቲ ሴንተር አማርኛን ለማስተማር እንሞክር የሙከራ ፕሮጀክት ነበረ። እዛ ሙከራ ፕሮጀክት ላይ ተሳተፍኩኝ። ቋንቋን አስተምሬ ያላውቅም፣ አስተማሪ ሆኜ ያላውቅም። ያኔ ነው የጀመርኩት። እናም እውቀትን ማስተላለፍ በጣም ደስ የሚል ስራ ሆኖ አገኘሁት እና ያንንም ለማዳበር የተለያዩ ኮርሶችን ተማርኩኝ ለስ ኮመንዲቶት ላንጉጅ ስፔሻሊቲ ለማድረግ ትምህርቴ የስራ ሙያዬም ከቋንቋ ማስተማር ጋር የተገናኘ አይደለም። ይሄ በአጓዳኝ የማደርገው ስራ ነበረ። ሌላ ደግሞ ካልቸርን ወደፊት ለማድረግ እናም ያው በስዕል ጎን ከስዕል ጋር ማድረግ የጀመርኩን ደግሞ ከልጆቼ ጋር ነው። እነሱን ያው ልጆችን ለመሳብ ጨዋታ ያስፈልጋል፣ ቀለማት ያስፈልጋሉ። እኔም መሳል ደስ ስለሚለኝ መሳል ወዳለሁኝ እና ያን ደግሞ ለነሱ በጥሩ መልኩ ሆኖ ለማቅረብ እውቀቱም ልምዱንም ያው እያዳበርኩኝ እገኛለሁ። ቋንቋን የምታስተምርባቸው መርሃ ግብሮች አሉ። በተለያዩ ቦታዎች ላይ ሰዎችን የምታስተምርባቸው። የኢትዮጵያን ቋንቋ ለውጭ ሀገራት ሰዎች ማስተማር ያለው መልክ ምን ይመስላል? ምን አይነት ተግዳሮቶች ወይም ፈተናዎች አሉት? በምን መልክስ ነው ልታስተምሪያቸው የምትሞክሪው? ስለቋንቋ ሳወራ ማለት የኢትዮጵያ ቋንቋ ብዙ ቋንቋዎች አሉ ብላቸው ወደ ሰማንያ ክላስፋይ ሆነዋል፣ ግን እኔ አንዱን ነው የማወራው

ልጆችን ልጆቼን በአማርኛ ያናገራቸዋለሁኝ ያው በፈረንሳይኛ ቢመልሱልኝም ይገባቸዋል እና እዛ ላይ ያው ጥንካሬ ያስፈልጋል። ፓርክ ውስጥ ሆነን ወይንም ወደ ከትምህርት ቤት ስንወጣ የሚሰሙን ሰዎች ያው የሚያውቁኝ ሰዎች የኢትዮጵያ ቋንቋ እንደሆነ ያውቃሉ። ኢትዮፒያን ሲሉ አይ አማርኛ ብዬ መልሳለሁኝ። ያው የሚያዳክም ሰው ይኖራል፣ ምን ጥቅም አለው? ማለት አማርኛ ለማን ይጠቅማል? የሚጠቅመው ማለት ለልጆች አሁን የሚጠቅመው ከቤተሰቦቻቸው ከአያቶቻቸው ጋር እንዲገናኙ እና በሚገናኙበት ሰዓት መነጋገር ኮሚኒኬሽን እንዲፈጥሩ ነው። መፋጠጥ ብቻ እንዳይሆን ነው። ሌላው የሚጠቅመው ማለት ከኢትዮጵያ ጋር ምንም ግንኙነት የለውም፣ የሌላቸው ምላቸው ለአንጎል ጂምናስቲክ ያሰራል። አዲስ ቋንቋን መማር የታወቀ ነው። አዲስ ማንኛውንም አዲስ ነገር መማር በተለይ ቋንቋን ሲሆን ደግሞ ለእናንተ ጥሩ ነው። ሌላ ደግሞ አለ፣ ምንም ወደ ዓለም መከፈት ነው። አሃ፣ ይሄም አለ ለካ። አዎ፣ ይሄም አለ፣ ይሄ ሁሉ አለ፣ ጽሁፎች አሉ፣ ታሪክ አለ፣ ባህል አለ፣ ያው ወደ ዓለም ክፍተትን ይሰጣል በማለት ነው መልካም ሌላው ደግሞ በውጭ ሀገራት የሚኖሩ ህፃናት ከኢትዮጵያ ባህልና ቋንቋ ጋር እንዲተዋወቁ የሚያግዙ ስዕላዊ መጽሐፍትን የስዕል ደብተሮችን ታዘጋጃለች ከዚህ ተሻግሮ ደግሞ የህፃናት መጽሐፍትን ከሚያሳትሙ ተቋማት ጋር በትብብር የምትሰሪያቸው ስራዎችም አሉ ስለተሳተፍሽባቸው የመጽሐፍቶች ስራ እንዲሁም ደግሞ አንቺ ስላዘጋጀሻቸው የስዕል ደብተሮችና ተያዥ ጉዳዮች እስቲ በጥቂቱ ንገሪኝ። ግን አሁን የስዕል ደብተሩን ሁለት የስዕል ደብተር ለማሳተም እና ያው ለአለም ለማቅረብ በቅቻለሁኝ። እነሱን የጀመርኩት አሁን ባለፈው ኦገስት ላይ ነሐሴ ላይ የጀመርኩት ፕሮጀክት ነው። ማለት ዲጂታል ፔንቲንግ ጀመርኩ። ያው ስዕል ሳደርግ ብዙ ጊዜ በወረቀት ላይ ቀጥሎ፣ ስካን ተደርጎ ረጅም ፕሮሰስ ነበር። ላለኝ ፕሮጀክት ያው የመጽሐፍ ለማድረግ ወደ ዲጂታል ፔንቲንግ አመራሁኝ። በዛ ትምህርት አገኘሁኝ እና የተማርኩትን በተግባር ለማዋል ያንን ያለፈው ሳመር ላይ ለልጆች ያው ስዕል ስልላቸዋለሁ የሚቀባ ብዙ ጊዜ ከኦንላይን የሚፈልጉትን ፕሪንት እያደረግን ነው። ይሄ ባህላዊ የሆነ ነገር ደግሞ እንዲቀቡ ፈለግኩኝ። ከዛ በመነስታት እስቲ ለአዲስ ዓመት አደይ አበባን እኛ እንደምናረገው ው የአዲስ ዓመትን በዓል ከዚህ ኢትዮጵያን ኮሚኒቲ ካለነው ጋር እያዘጋጀን ነበር እና ለዛ የሚሆን ነገር እያልኩኝ አደይ አበባ መልአክ ያው የምንሰራዋ መልካም አዲስ ዓመት እያለን ልጆች ሆነን ለአያቶች፣ ለጎረቤት፣ ለወላጆቻችን እንደምናቀርበው ያንን የሆነ ሰዓት ላይ ይህን ሁሉ ኮምባይን አድርጌ መጽሄት ባረገው መጽሐፍ ቢሆንስ የሚል ሀሳቡ ተነሳሰ እና ያው ሀያ አራት ገጽ የሚሆን ስዕሎች አንድ ላይ ያቀናበርኩኝ ያነሳሳኝ ያው ያንን በዓል ለልጆች ሃፒ ኒው ይር ስትል መልካም አዲስ ዓመት ብለህ አበባ ስትሰጥ ያው ምርቃት ለማግኘት ነው፣ ሳንቲምም ለማግኘት ነው። ያንን ለማስተላለፍ ነበር። ከዛ ተነስቼ አሀ አልኩኝ እንዴ የገናም በዓል አለ አልባሳት አለ ማለት ህንፃዎች አሉን ባህል አለን ያን ሁሉም የሚያሳይ ማለት ዛርፉን ላበዛው ይችላለ፣ ወይም ራሴን አልመሳሰበኝ። ግን ዋናው ከጀርባ ያለው ተረትን ለመተረክ ነው ለልጆች ማለት አሉ የህፃናት መጽሐፍት በአማርኛ የተጻፉ ግን ጥቂት ናቸው። አሁን እዚህ አገር መጽሐፍት ቤት የህፃናት ሴክሽን ስንገባ የመጽሐፍ ውቅያኖስ ነው ያለው እና ከነኛ ጋር አሁን ልጆችን እንዲመጽሐፍ ሳቀርብላቸው የስዕሉን ነው ሮጠው ማለት አይናቸው የሚገባውን ነው እና እኔም ምናል በልቤ ያነሳሳኝ ልክ ከነኝ ጋር እኩል የሚፎካከር ማቅረብ አለብን በማለት አሁን እየሰራሁበት ነው። እየገፋ ነው ያው፣ በቅርቡ የሚወጡ ተረቶች ይኖራሉ። አሁን ላይ ነዋሪነትሽ ፈረንሳይ ሀገር ይሁን እንጂ ቀደም ብለሽ እንደጠቀስሽው በዩናይትድ ስቴትስ ውስጥም ለጥቂት ጊዜያት ኖረሻል። በተለያየ መልኩ የትውልድ ኢትዮጵያውያንን አኗኗር ለማየት እድሉን ያገኘሽ ይመስለኛል። በትውልድ ኢትዮጵያውያን መካከል በተለይ ደግሞ በልጆችና በወላጆች መካከል የቋንቋ፣ የኪነ ጥበብ፣ የስነ ጥበብ ሽግግር እንዲኖር ምን መደረግ አለበት ብለሽ ትመክሪያለሽ? አንቺስ ያየሻቸው በተለይ ቋንቋን በማስተማር ረገድና ባህልን በማስተላለፍ ረገድ ያሉ እንቅፋቶች ምንድን ናቸው? ወላጆች በሚፈልጉት መንገድ ለልጆቻቸው ስለ ቋንቋቸው፣ ስለ ባህላቸው እንዳያስተምሩ የሚገረግሯቸው ጉዳዮች ምን ነበሩ? ወላጅ ከመሆኔ በፊት እና ወላጅ ከሆንኩኝ በኋላ አመለካከቴ ልንገር። በመጀመሪያ ጊዜ ልጆች እና ወላጆች በሚኖሩበት ሀገር ቋቋም አሜሪካ እየነበረ በእንግሊዘኛ ነው የሚያወሩት የቤት ቋንቋ። ሁሉም አይደለም። አብዛኛው ልጆችም የሚቀላቸውን ነው ማለት ብልጥ ናቸው። ኤፈርት ማድረግ አይፈልጉም። እንግሊዘኛውን ነው በብዛት የሚያዳምጡት፣ እንግሊዘኛው ላይ ነው የሚቀላቸው፣ ወደዛ ነው የሚሄዱት። አማርኛው ሳይገባቸው ቀርቶ አይደለም ስለሚሰሙት ግን ብዙ ብዙ ስለሚያስፈልገው አንዳንድ ወላጆች የሚያየው ድሞ አማርኛ ምን ጥቅም አለው ማለት አንዱን ቋንቋ ይዞ በደንብ በዛ ይግፋበት፣ ወይንም እኔ ያላለፈልኝም አማርኛን አውቄ በእንግሊዘኛ ይለፍለት የሚል የሚሉ አስተሳሰቦችን አስተውዬ ነበር። ግን በማስተምርበት ወቅት ያኔ ያየሁት አሁንም ቢሆን የማየው ማለት አዋቂዎች ናቸው። ሁሉም በቁጭት ነው ማለት እና በጣም ኃይለኛ ሞቲቬሽን አላቸው። በጣም ሞቲቬት የሆነ ተማሪ ሲመጣ የአስተማሪ ስራ በጣም ይቀልለታል። ምክንያቱም የምንሰጠውን ሁሉ ለመቀበል መቶ በመቶ የምንሰጣቸውን ሁሉ ይቀበላል። የመጨረሻው ዘገባችን ቴክኖሎጂ ነው። በዚህ በዋሽንግተን ዲሲ የሚገኘው ለስኬት ያልበቁ ግኝቶችን የሚያሰባስበው ልዩ ሙዚየም ነው የምንጎበኘው። ሀብታሙ ስዩም በአሜሪካ ድምፅ ዘጋቢዎች የተጠናቀረውን ዘገባ እንደሚከተለው ያቀርበዋል። ሰዎች ወገባቸው ላይ አጥልቀው የሚያሽከረክሩት የፕላስቲክ ቀለበትን እንደ መነሻ የተጠቀመው ይህ ወንበር በቢሯቸው ውስጥ ተቀምጠው ስፖርታዊ እንቅስቃሴ እንዲያደርጉበት ነበረ አላማው። በተቃራኒው ግን ተጠቃሚዎችን ለማጥወልወል ለስሜት ዳርጓቸዋል። ይሄኛው ከፕላስቲክ የተሰራ ብስክሌት ደግሞ ተጠቃሚዎች እየጋለቡት በመብረክረኩ ተገልብጠዋል። ይሄ ፕላስቲክ ምግብ እንዲያኝክ የተሰራው አሻንጉሌት ደግሞ የሕፃናትን ጣት የመንከሳ አቅም ሁሉ ነበረው። እነዚህ ሁሉ በቅርቡ በዋሽንግተን ዲሲ በተከፈተው የክሽፈት ሙዚየም ወይም ሙዚየም ኦፍ ፌለር ለእይታ ከቀረቡት 150 በላይ ምርቶች መካከል ጥቂት ምሳሌዎች ናቸው። ሳሙኤል ወይስ የሙዚየሙ መስራች ናቸው። እነዚህ ምርቶችና አገልግሎቶች መልካም ውጤቶችን ያመጣሉ በሚል ከፍተኛ ጉጉት ሰዎች ገንዘብና ሀብት ያፈሰሱባቸው ናቸው። ይሁንና ነገሮች እንደታቀደው ሳይሆኑ ቀርተዋል ነው ያሉት። በዚህ ያሉት ቁሳቁሶች ብዙ የኢንዱስትሪ መስኮችን ወካይ ናቸው። በባህር አደጋ ውስጥ ሰጥሞ ከቀሩት ተግባራዊ እስከማይሆኑት በጣም ውድና በምድር ላይ ለማጓጓዝ አደጋ እስከሚደቅኑት ምርቶች ሁሉ በዚህ ቀርበዋል። ወይስ እንደሚሉት አንዳንዶቹ ትርጉም የለሽ ናቸው። አንደኛው የፊት መሸፈኛ ፊትን የበለጠ ውብ ለማድረግ የኤሌክትሪክ ሞገድ እንዲያሰራጭ የተሰራ ነው። ሌላው የጎልፍ መጫዋቻ ዘንግ ደግሞ ተጫዋቾች ወደ መጸዳጃ ቤት ከመሄድ ይልቅ በውስጡ እንዲሸኑበት የተፈጠረ ነው። የስነ ልቦና ባለሙያም የሆኑት ዌስት ውድቀት ለዕድገት ጠቃሚ መሆኑን ይናገራሉ። የሙዚየሙ አንደኛ ዓላማ በክሽፈት ዙሪያ ያሉ ጎታሻ አመለካከቶችን ማስቀረት ነው። ዩናይትድ ስቴትስ ውስጥ ያለው ማህበረሰብ ቅጥ ያጣ ስኬት አምላኪነት ይታይበታል። ስኬትን ማጣት በተለይ በትልልቅ ኩባንያዎች ዘንድ በእጅጉ ስሜትን የሚጎሩበት ጉዳይ ነው። ይህ በተቋማት ዘንድ ትልቅ ችግር ነው። ያልተሳኩ ጉዳዮችን መቀበል ካልቻልክ አዲስ ነገር ፈጣሪ መሆን አትችልም። ከከሸፉብህ ነገሮች መማር አትችልም፣ ያሉት ዌስት ወይስ በመጀመሪያ ላይ ያቀረቧቸው ምርቶች ስኬትን ባያገኙም የኋላ የኋላ ግን የአይን ማረፍ የሆኑ ኩባንያዎችን ያነሳሉ። ከነዚህ መካከል አንዱ ኒንቴንዶ የተሰኘው የኮምፒውተር ጨዋታዎች አምራች ነው። የተለያዩ ፈጠራዎቻቸው በአስገራሚ ሁኔታ ስኬት ርቀዋቸዋል። አንደኛው ፓወር ግላቭ የሚባል የኮምፒውተር ጨዋታዎችን ለመቆጣጠር ያስችላል የተባለ የኤሌክትሮኒክ ጓንት ነበረ፣ ሙሉ በሙሉ ሳይሰምር ቀርቷል። ሌላው ምርት ደግሞ በፊት ላይ የሚጠለቅ የስሬዲ መጫወቻ መሳሪያ ነው። ይህ መሳሪያ ሕጻናት ከ10 እስከ 15 ደቂቃ ከተጠቀሙበት የአይን ብርሃናቸውን ሊያጠፋ ይችላል። ይሁንና ንቴንዶው ከእነዚህ ስህተቶቹ በመማር የምንጊዜም የተሳካለት የቪዲዮ ጨዋታ መዘወሪያ ለማምረት ችለዋል ያሉት ጎብኚዎች ከሙዚየሙ ከመውጣታቸው በፊት አልተሳካልኝም የሚሉትን እንዲጽፉ ይጋበዛሉ። ዮሐና ጉትማን የአውደ ርዕዩ አስተባባሪ ናት። አብዛኞቹ ያልተሳካላቸውን እንዲያጋሩበት በተሰናዳው ሰሌዳ ላይ የሚያጋሩት ያልፈጸሙትን ጉዳይ ነው። ከፈጸሙት በተቃራኒው ምናልባት ይሄ ያልተዘራ አይታጭድም የሚለውን ንግግር አስተዋሽ ይመስላል። መሳሳት መውደቅ ቢያጋጥምም እንኳን የተከበራቸውሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እነዚህ ነበሩ። ነገ እንግዲህ በተለያዩ ሌሎች ዘገባዎች የምንጠብቃችሁ ይሆናል። ጋቢናቬ በአሜሪካ ድምጽ ዋሽንግተን ዲሲ ተዘጋጅቶ የሚቀርብላችሁ የ30 ደቂቃ የወጣቶች መሰናዶ ነው። በአዲስ ዝግጅት ደግሞ እንመጣለን ብለን አስበናል። ስልክ፣ አስተያየት፣ ጥያቄ ቢኖራችሁ የቪያ መሀሪክ ፌስቡክ ገጽ ላይ ለጋቢናቬ እያላችሁ አርሱ ስልኮቻችሁን ዛሬ ተውልን ትሻላችሁ። የደንገረ ሙስ አስተናግዳችሁ ቆይቻለ ሊያስ አስማረም በድምጽና